ፈቶ ተገኛ ነጋት ቡላ አመሰገንታ አፋን አማራቱ ትፉባ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ¶¶

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሰኔ 9 2013 ዓ.ም ዝግጅታችን ጀመረ።

በተባበሩት መንግስታት ድርጅት የእንግሊዝ አምባሳደር ባርባራ ውድዋርድ እና በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀ ሥላሴ በተባበሩት መንግስታት የጸጥታው ምክር ቤት ዝግ ስብሰባ በኋላ ትግራይ ክልልን በተመለከተ የሰጡትን መግለጫ በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭ

ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

ያስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ታየ ነኝ። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ በትግራይ የሚገኙት የኤርትራ ወታደሮች በእርግጠኝነት በቅርቡ ይወጣሉ ሲሉ ተናገሩ። የኢትዮጵያ ቋሚ መልእክተኛ ይህን የተናገሩት ትናንት ማክሰኞ አንድ ከፍተኛ የመንግስታቱ ድርጅት ባለስልጣን ለጸጥታ ጥበቃ ምክር ቤት

ኤርትራውያን ወታደሮች ረሃብን በጦርነት መሳሪያነት እየተጠቀሙበት ነው በማለት ካሳሰቡ በኋላ ነው። ተሰናባቹ የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ኃላፊ ማርክ ሎኮክ ለጸጥታ ምክር ቤቱ በዝግ ባደረጉት ገለጻ ትግራዩ ሁከት ካልተገታ እና የኤርትራ ወታደሮችም ካልወጡ በስተቀር እንደ አውሮፓውያን አቆጣጠር የ1984ቱን የመሰለ ከባድ ረሃብ ቢደገም

ማንም ሊገረም አይገባም ብለዋል። አስገድዶ የመድፈር አድራጎት ሴቶችና ልጃገረዶችን ለማሸበርና ለማጥቃት በተቀናበረ መንገድ ስራ ላይ እየዋለ ነው ያሉት ሎኮክ ኤርትራውያኑ ወታደሮች ረሃብን በጦርነት መሳሪያነት ይጠቀሙበታል፣ ተፈናቃዮች እየታፈሱ ይደበደባሉ፣ ይዋከባሉ ማለታቸውን በስብሰባው ላይ የተገኙ ዲፕሎማትን ጠቅሶ ሮይተርስ ዘግቧል።

በኒውዮርክ የመንግስታቱ ድርጅት የኤርትራ ሚሽን ለመንግስታቱ ድርጅት ባለስልጣኑ አስተያየት ምላሽ እንዲሰጥ ለቀረበለት ጥያቄ ለጊዜው መልስ አልሰጠም። ይሁን እንጂ ኤርትራ ባለፈው ሚያዝያ ወር ወታደሮቿን ማስወጣት ልትጀምር መስማማቷን አስታውቃ እንደነበረ ዜናው አስታውሷል።

የኤርትራ ወታደሮች ወሲባዊ ጥቃትና ሕዝብ የማስራብ ተግባር እየፈጸሙ ነው የሚሉትን ውንጀላዎች ግን በመንግስታቱ ድርጅት የኤርትራ አምባሳደር ሶፊያ ተስፋ ማርያም እንዳስተባበሉም ሮይተርስ ጨምሮ አስታውሷል። በትናንቱ የጸጥታ ምክር ቤቱ ስብሰባ ላይ የተገኙት በኒውዮርክ የመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታያዝ ቀስላሴ

ኤርትራ ወታደሮች መውጣት ጉዳይ አንዳንዱ ቴክኒካዊና የአፈጻጸም ጉዳይ ከተስተካከለ በኋላ በእርግጠኝነት በቅርቡ ይወጣሉ ብለን እንጠብቃለን ሲሉ ለጋዜጠኞች ተናግረዋል። የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ዋና ኃላፊው ማርክ ሎኮክ ለጸጥታ ምክር ቤቱ ገለጻውን ያደረጉት ትግራይ ውስጥ ከ350 ሺህ የሚበልጡ ሰዎች በረሃብ ላይ ናቸው የሚል ግምገማ

በድርጅቱ መስሪያ ቤቶችና በእርዳታ ድርጅቶች በኩል ከተሰጠ በኋላ ነው። በአስር ዓመታት ውስጥ ያልታየ የከፋ የምግብ እጥረት ቀውስ ብለውታል። የኢትዮጵያ መንግስት ያለው የምግብ አቅርቦት እየከበደ አይደለም፣ እርዳታም እየተሰጠ ነው በማለት ግምገማውን አስተባብሎታል። የአረብ ሊግ የውጭ ጉዳይ ሚኒስትሮች ታላቁን የህዳሴ ግድብ በተመለከተ ካታር ዶሃ ላይ ያሳለፉት ውሳኔ

ኢትዮጵያ እንደማትቀበለው የውጭ ጉዳይ ሚኒስቴር አስታወቀ። የ17ቱ የአረብ ሊግ አባል ሀገሮች የውጭ ጉዳይ ሚኒስትሮች ያሳለፉት ውሳኔ ለአንድ ወገን ያደላ መሆኑን ሚኒስቴሩ ባወጣው መግለጫ ተናግሯል። የሊጉ አባል ሀገሮች በዶሃው ስብሰባቸው የታላቁን የህዳሴ ግድብ ጉዳይ ለመፍታት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጣልቃ እንዲገባ ጠይቀዋል። ይህንኑ ተከትሎ የአረብ ሊግ

በግድቡ ላይ የተሳሳተ አቋም መያዙ የመጀመሪያው አይደለም ያለው መግለጫው የህዳሴውን ግድብ ዓለም አቀፋዊና የፖለቲካ አንደምታ እንዲኖረው ማድረግ በቀጣናው የአባይን ወንዝ በትብብርና በዘላቂነት ወደ መጠቀም አይመራም ብሏል። ሊጉ ለግብፅና ሱዳን መሰረተ ቢስ የይገባኛል ጥያቄ የጎላ ድጋፍ የተነሳ

በግድቡ ዙሪያ ገንቢ ሚና የመጫወት እድሉን አስቀድሞ አባክኖታል ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫው የአባይን ውሃ አልምቶ መጠቀም ለኢትዮጵያም የህልውና ጉዳይ መሆኑን የአረብ ሊግ ሊገነዘበው ይገባል ብሏል። ግድቡ በተያዘለት ጊዜ ይሞላል ብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው።

የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው ፕሬዚደንት ቭላዲሚር ፑቲን በከፍተኛ ደረጃ ሲጠበቅ የቆየውን ጉባኤያቸውን ስዊዘርላንድ ዋና ከተማ ጄኔቫ ላይ ጀምረዋል። ስዊስ ጉባኤውን እንድታስተናግድ የተመረጠችው ከፖለቲካዊ ወገንተኝነት የራቀ ታሪክ ስላላት ሲሆን ሁለቱ መሪዎች እንደተገናኙ ጋዜጠኞች ፊት በነበራቸው አጭር ቆይታ

በዩናይትድ ስቴትስ እና ሩሲያ ጋዜጠኞች ግፊያና ትርምስ መሃል በአጭሩ ምስጋና ተለዋውጠዋል። ሁለቱም ወገኖች በንግግራቸው የትብብር ተስፋ እንደሚኖር ሲያሰምሩበት ቆይተዋል። ሆኖም ውጥረት የተመላበት የሁለቱ ሀገሮች ግንኙነት ይሻሻላል የሚል ጉጉት ላለመቀስቀስ ጥረት አድርገዋል። ይልቁንም የሁለቱ መሪዎች ንግግር ይበልጡን ያሉ ቅሬታዎችን የሚያሰሙበት ከመሆን ባለፈ

ትልቅ ስምምነት ይወጣዋል ተብሎ አይጠበቅም። የሩሲያው ፕሬዝደንት ጄኔቫ እንደደረሱ ወዲያውኑ ወደ ጉባኤው ስፍራ የተጓዙ ሲሆን ፕሬዚደንት ባይደን ደግሞ ጉባኤው ቦታ የደረሱት ከፑቲን በኋላ ነው። ይህም እንደ አውሮፓውያን አቆጣጠር በ2018 ዓ ም የሩሲያው ፕሬዚደንት ሄልሲንኪ ላይ ቀድመዋቸው የተገኙትን የጊዜው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ከግማሽ ሰዓት በላይ ያስጠበቁበት ሁኔታ እንዳይደገም

ዋይት ሃውስ የቀየሰው መላ እንደሆነ ተገልጿል። በኮቪድ-19 ዜና ዩናይትድ ስቴትስ ውስጥ የተካሄደ አዲስ ጥናት እንዳሳየው በኮቪድ-19 ታመው የነበሩ ሰዎች ያገገሙ ከብዙ ጊዜ በኋላ ከመቶ ውስጥ ሀያ አምስቱ በፊት ያልነበረባቸው አዲስ የጤና ችግር አጋጥሟቸው ተገኝቷል።

ፌር ሄልት የተባለው አትራፊ ያልሆነ ድርጅት እንደ አውሮፓውያን አቆጣጠር ካለፈው 2020 ዓ ም የካቲት ወር እስከ ዘንድሮ የካቲት ወር ሁለት ሚሊዮን የሚሆኑ ሰዎችን የጤና ዋስትና ክፍያ ሰነዶች ገምግመዋል። በዚያም መሰረት በብዛት ህሙማኑ ላይ የደም ግፊት፣ ድካም፣ የትንፋሽ ማጠር፣ ኮሌስትሮልና እና

የሰውነት ህመም ስሜት የመሳሰሉ አዳዲስ የጤና ችግሮች እንዳጋጠሟቸው ለማወቅ ችለዋል ተብሏል። በዚህ እንዳለ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ፣ ትናንት ባወጣው መግለጫ ሲጀምር ህንድ ላይ የተከሰተው ዴልታ በሚል ቅጽል ስም የሚጠራው የኮሮና ቫይረስ ዝርያ እያሳሰበን ነው ሲል አስታወቀ።

በመጨረሻም ደቡብ አፍሪካ የኮቪድ-19 ስርጭትን ለመከላከል በአልኮል ሽያጭ እና ህዝብ በሚሰበሰብባቸው ስፍራዎች ላይ ጥብቅ የሆነ የእንቅስቃሴ ገደብ አውጥታለች። ኤደን ገረመው የሮይተርስን ዘገባ እንደሚከተለው ታቀርበዋለች።

ፕሬዚዳንት ሲሪል ራማፎሳ ማክሰኞ ዕለት ማምሻውን በቅርቡ የተከሰተው የኮቪድ-19 ስርጭት ማገርሸቱ የሀገሪቱን የጤና ስርዓት ያሰጋል ሲሉ አስታወቁ። ፕሬዚዳንቱ በንግግራቸው ላይ ዋናውና ትኩረታችንን የምናደርገው ሁሉንም ሰው ሊያስተናግድ የሚችል በቂ አልጋ፣ በቂ የጤና ባለሙያ፣ የመተንፈሻ አጋዥ መሳሪያዎችና ኦክሲጅን በሆስፒታሎች ውስጥ መኖሩን ማረጋገጥ ነው ያሉ ሲሆን ሰፊ የሆነው የበሽታው ስርጭት የሚያመላክተውም በሰዎች እንቅስቃሴ ላይ

ገደብ ማበጀት እንዳለብን ነው ብለዋል። ራማፎሳ በተጨማሪም ጃንሰን ኤን ጃንሰን በዚህ ወር ማብቂያ ላይ ከዚህ ቀደም በፋብሪካው በተከሰተው ብክለት ምክንያት ያስወገዳቸውን ሁለት ሚሊዮን ክትባቶችን የሚተካ ክትባት እንደሚልክ እንጠብቃለን ያሉ ሲሆን በተጨማሪም ሶስት ነጥብ አንድ ሚሊዮን የፋይዘር ክትባቶችን በወሩ መጨረሻ እንቀበላለን ብለዋል። ደቡብ አፍሪካ የሰዓት እላፊ ገደብን ከምሽቱ አራት ሰዓት እስከ ሌሊቱ አስር ሰዓት ድረስ በማድረግ በአንድ ሰዓት እንዲራዘም የወሰነች ሲሆን

ቤት ውስጥ የሚከናወኑ መሰባሰቦችም በሃምሳ ሰው ብቻ እንዲወሰኑ አድርጋለች። በተጨማሪም በውጭ የሚካሄዱ መርሃ ግብሮች በመቶ ሰው ብቻ እንዲገደብም ተወስኗል። የአልኮል መጠጦች ችርቻሮ ሽያጭን በተመለከተም ከጠዋቱ አራት ሰዓት እስከ ምሽቱ አስራ ሁለት ሰዓት ከሰኞ እስከ ሐሙስ ብቻ እንዲሸጡ ነው የሚፈቀደው። በሮይተርስ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ቆንጂት ታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ

ሰኔ 9 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ።

በትግራይ ክልል የተኩስ ማቆም ስምምነት እንዲደረግና የሰብአዊ ረዴት በሁሉም አካባቢዎች በአስቸኳይ እንዲደርስ ለማድረግ የጸጥታው ምክር ቤት አባላት በሙሉ በአንድ ድምጽ ድምፃቸውን ማሰማት እንደሚገባቸው የተባበሩት መንግስታት የጸጥታው ምክር ቤት ዝግ ስብሰባ በኋላ መግለጫ የሰጡት የመንግስታቱ ድርጅት የእንግሊዝ አምባሳደር ባርባራ ውድዋርድ ተናገሩ። የኤርትራ ወታደሮች ያለምንም መዘግየት በአስቸኳይ ሊወጡ እንደ

ሚገባም ገለጹ። በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀስላሴ በበኩላቸው በስልክ ብቻ በሚጠናቀሩና በሚሰበሰቡ ያልተጣሩ መረጃዎች በትግራይ ክልል ረሃብ እንዳለ አድርጎ ማቅረብ ተቀባይነት የለውም ብለዋል። የኤርትራ ወታደሮችን በተመለከተም አንዳንድ ቴክኒካዊ ጉዳዮች እንዳሉ ገልጸው በእርግጠኝነት በቅርቡ ለቀው ይወጣሉ ብለን እንጠብቃለን ብለዋል።

ይህ ዘገባ እንደሚከተለው ተጠናቅሯል።

የጸጥታው ምክር ቤት ካካሄደው ስብሰባ በኋላ የትግራይን ወቅታዊ ሁኔታ በተመለከተ የተካሄደው ውይይት መጠናቀቁን ገልጸው ለጋዜጠኞች መግለጫ የሰጡት አምባሳደር ባርባራ ውድዋርድ የምክር ቤቱ አባላት ለችግሩ ማብቃት በአንድ ላይ ድምፅ እንዲያሰሙ ጠይቀዋል። We called today for council members to come together.

በአስቸኳይ የተኩስ አቁም ስምምነት እንዲደረግና የሰብአዊ ረድኤት በሁሉም አካባቢ እንዲረጋገጥ የምክር ቤቱ አባላት በሙሉ በአንድ ላይ ድምጻቸውን እንዲያሰሙ ጥሪ አድርገናል። የተኩስ አቁም ስምምነት የማይደረግ ከሆነ ረሃቡ ሰው ሰራሽ ይሆናል።

ለረሃቡ መንስኤ ድርቅ ወይም የበረሃን በጣ እንዳልሆነ የተናገሩት አምባሳደር ባርባራ የተኩስ አቁም ስምምነት የማይደረግ ከሆነ ረሃቡ ወደ ሰው ሰራሽ ረሃብ እንደሚቀየር ጠቁመዋል። በስልጣን ላይ የሚገኙ ሰዎች የሚወስዷቸው እርምጃዎች ግን የሰዎችን ስቃይ የማቆም ኃይል ይኖራቸዋል ብለዋል። የተባበሩት መንግስታት የሰብአዊ እርዳታ ኃላፊ ማርክ ሎኮክ እና የዓለም የምግብ ፕሮግራም ዳይሬክተር ዴቪድ ቤዝሊን ትግራይን በተመለከተ ለሰጧቸው ማብራ

ማብራሪያዎች አመስክ ነው። እንግሊዝ ባላት መረጃ ላይም ትተማመናለች ብለዋል። ስ

ምግብ፣ የእርሻ መሳሪያዎችና ከብቶች እየወደሙ እንደሚገኙ ግልጽ ነው። እናም በዚህ ምክንያት በሶማሊያ ከተከሳ በኋላ ባልታየ መልኩ 350 ሺህ የትሀብ ጋር ፊት ለፊት ተጋፍጠዋል እና ሌሎች በብዙ ሚሊዮኖች የተቆጠሩ ሰዎች ደግሞ የምግብ ዋስትና ፈላጊ ሆነዋል።

አምባሳደር ባርባራ ዩናይትድ ኪንግደም ዛሬ ተጨማሪ 16.7 ሚሊዮን ፓውንድ እርዳታ ለመልቀቅ ይፋ ማድረጓን ገልጸው ይህም ግጭቱ ከተጀመረበት ካለፉት ስምንት ወራት ጀምሮ የተለገሰው እርዳታ 47.7 ሚሊዮን ፓውንድ እንደሚደርስ ተናግረዋል።

በሌላ በኩል መግለጫ የሰጡት የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አዝቀ ስላሴ በበኩላቸው በስልክ ብቻ በሚጠናቀሩና በሚሰበሰቡ ያልተጣሩ መረጃዎች በትግራይ ክልል ረሀብ እንዳለ አድርጎ ማቅረብ ተቀባይነት የለውም ብለዋል። ዊ

ኢትዮጵያ ውስጥ የበረታ ረሃብ የመኖሩን ነገር አስመልክቶ ስለ ሰብአዊ አቅርቦት መድረስ እንዲሁም በመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ በወጣው ሪፖርት ላይ ተወያይተናል። ከእነርሱ ግምገማ ጋር ፈጽሞ አንስማማም፣ ምክንያቱም መረጃ ሲያሰባስቡ የተጠቀሙት ትክክለኛ ያልሆነ ዘዴ ነው። የኢትዮጵያ መንግስት ከዚያ ጋር አልተስማማም። የተሰራው ግልጽ በሆነና

ሁሉንም ወገን ባካተተ መንገድ አይደለም። መረጃ ለማሰባሰብ ስራ ላይ ያዋሉት አካሄድ ሙሉ በሙሉ የተሳሳተ ነው። ገጠር ውስጥ ያሉ ጥቂት ሞባይል ስልኮችን ነው መረጃ ለመሰብሰብ የተጠቀሙት። በእነዚህ ነጥቦች ላይ ልዩነት ነበር። እንደዚያም ሆኖ ታዲያ ሰብአዊ ችግሮችን በተለይ ቸነፈርና የበረታ ረሃብን በኢትዮጵያ መንግስት ላይ ያልተገባ ጫና ለማሳደር ይጠቀሙባቸዋል። ይህ ደግሞ ሙሉ በሙሉ ተቀባይነት የለውም።

እኛ ኢትዮጵያውያን እንደ ረሃብና ችጋር የምንፈራው ምንም ነገር የለም ከዚህ በፊት በሀገራችን ያጋጠመው ረሃብ ሁሌም በአይምሯችን ውስጥ ነው ያሉት አምባሳደር ታዬ ስለዚህ የረሃብን ጉዳይ በቀላሉ የምንመለከተው አይደለም ብለዋል። በአሁኑ ሰዓትም ሰባ በመቶ የሚሆነውን እርዳታ መንግስት እየሸፈነ በአግባቡ እየቀረበ ነው ብለዋል። ነገር ግን ቢ

የረሃብና የቸነፈር ጉዳይ በምንም ሁኔታ ለፖለቲካ ጉዳይ ሊውል አይገባውም። ስለዚህ እኛ ረሃብን የጦርነት ማካሄጃ መሳሪያ አድርገን እንደ ተጠቀምን አስመስሎ አንዱ ተነስቶ ሲያወራ በጣም ያሳምመናል፣ የረሃብን የከፋ ትውስታ ያመጣብናል። ምክር ቤቱ ውስጥ እንዳልኩት አድርገነው ከሆነ ትከሻችን ላይ የሚያርፈው ታላቅ ፈተና ነው፣ ጥፋተኛ እንሆናለን።

እኛ በእንዲህ አይነት ሁኔታ ውስጥ ለብዙ ዓመታት ኖረናል። ኢትዮጵያን በዚህ ሁኔታ መሳል ጨርሶ ተቀባይነት የለውም፤ አጥብቀን የምንጠብቃቸውን ብሔራዊ እሴቶቻችንንም ያቆሽሻል። እኛ በልባችንና በመንፈሳችን እንዲህ አይነት ጭካኔ ጨርሶ የለም። ለምክር ቤቱ ያስረዳነውም ይህንኑ ነው።

አያይዘውም በትግራይና በሌሎች አካባቢዎች ያለው ሁኔታ እንዲረጋጋ እና ሰላማዊ ሁኔታው እንዲመለስ በቻልነው ሁሉ ጠንክረን እየሰራን ነው ብለዋል። የኢትዮጵያ መንግስት እንዲህ ወዳለ ሁኔታ ውስጥ የገባውም የመከላከያ ሰራዊቱ ላይ የህወሓት ታጣቂዎች ያደረሱት ጥቃትን ለመመከት ተገዶ መሆኑን ገልጸው እንዲህ ያለውን መከላከል ደግሞ የትኛውም ሉዓላዊ የዓለም መንግስት የሚፈጽመ ነው ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የእንግሊዝ አምባሳደር ባርባራ ውድዋርድ የኤርትራ ወታ

ወታደሮች በአስቸኳይ እንዲወጡ ጠይቀዋል። የኤርትራ ኃይሎች አካባቢውን ለቀው እንደሚወጡ የተነገረን በመጋቢት ወር ነበር። ነገር ግን አሁን ሰኔ ነው። ከዚህ በኋላ ተጨማሪ መዘግየት ሊኖር አይገባም ነው ያሉት። አምባሳደር ታዬ የኤርትራ ወታደሮችን በተመለከተ ሲናገሩ

ኤርትራን አስመልክቶ በእኔ መንግስት በኩል ቁርጠኛነቱ አለ። ኤርትራውያኑም ቢሆኑ አሁን ያለው አንዳንድ የቴክኒክና የአካሄድ ሁኔታዎችን ማጥራት መሆኑን ግልጽ አድርገዋል። በቅርቡ ይወጣሉ ብለን እየጠበቅን ነው። አምባሳደር ባርባራ

አርሶ አደሮች በግጭቱ ምክንያት የመጪውን አመት ሰብላቸውን እንዳልተከሉ ገልጸው ምን ያህል አስቸጋሪ ሁኔታ ከፊት ለፊታቸው እንደተጋረጠ አስረድተዋል። መፍትሄውም የተኩስ አቁም ማድረግ የሰብአዊ ረዴት በአግባቡ እንዲደርስና ፖለቲካዊ ውይይት እንዲካሄድ ማድረግ መሆኑን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።

አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። በመጨረሻው ላይ ያዳምጣችሁት ስህተት የተፈጠረው አሁን በቀጥታ ከዋሽንግተን ዲሲ ከሚገኘው ስቱዲያችን እያስተላለፍን ነበር። ቀደም ሲል ከመኖሪያ ቤታችን የነበረውን ትተን ወደ ስቱዲዮ

ተመልሰናል። ወደ ተከታዩ ዘገባችን እናልፋለን። የአረብ ሊግ የውጭ ጉዳይ ሚኒስትሮች በአባይ ወንዝ ግድብ ምክንያት በኢትዮጵያ ግብጽና ሱዳን መካከል የተፈጠረውን አለመግባባት ለመፍታት ማክሰኞ ዕለት ኳታር ላይ ተሰብስበው ነበር። የግብጽ የውጭ ጉዳይ ሚኒስቴርም ኢትዮጵያ በመጪው ወር የህዳሴ ግድቡን ለመሙላት ባላት እቅድ ዙሪያ የተፈጠረውን አለመግባባት በዲፕሎማሲያዊ መንገድ መፍታት እንደምትፈልግና ወታደራዊ መፍትሄ እንደማትሻ ተናግረዋል። የኢትዮጵያ

ጠቅላይ ሚኒስትር አብይ አህመድ በበኩላቸው ግድቡ የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጸማል ሲሉ ተናግረዋል። ኤድዋርድ ይራንያ ከካይሮ ያጠናቀረው ዘገባ ነው። ስመኝሽ የቆየ ታቀርበዋለች።

የአረብ ሊግ የውጭ ጉዳይ ሚኒስትሮች ዱሃ ላይ ስብሰባቸውን አካሂደው ሲጨርሱ የሊጉ መሪ የሆኑት አህመድ አቡል ጋይ እና የካታር የውጭ ጉዳይ ሚኒስትር መሐመድ ቢን አብደል ራህማን ቢን ጃሴም አልታኒ ለጋዜጠኞች መግለጫ የሰጡ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በውሃ ዙሪያ የተፈጠረውን ችግር እንዲፈታ ጥሪ አቅርበዋል። ሊጉ የውሃ አጠቃቀም ስምምነት ላይ ሳይደረስ ኢትዮጵያ በሚቀጥለው ወር ግድቡን መሙላት ስትጀምር ሊፈጠር የሚችለውን ግጭት ለማስቀረት ጥረት

እያደረገ መሆኑንም ተናግረዋል። የአፍሪካ ህብረት እስካሁን ለማስማማት ያደረገው ጥረት ፍሬ አላፈራም። ግብፅና ሱዳንም ኢትዮጵያ ውሃ ሙሌቱን የምትቀጥል ከሆነ ብሔራዊ ደህንነታቸው አደጋ ላይ እንደሚወድቅ ተናግረዋል። የግብፅ የውጭ ጉዳይ ሚኒስትር ሳሜህ ሾክሪ ሰኞ እለት ለአረብ ሚዲያ ሲናገሩ ግብፅ ወደ ሌላ መፍትሄ ከመሄዷ በፊት ማንኛውንም ዲፕሎማሲያዊ መፍትሄ ለማምጣት ጥረት እያደረገች ነው ብለዋል።

ግብፅ አሁን ባለው የድርድር መዋቅር መሰረት መፍትሄ ለማምጣት እየጣረች ነው። ነገር ግን ያ ሊሳካ ካልቻለና በግብፃውያንና በሱዳናውያን ህይወት ላይ ያነጣጠረ አደጋ ካለ ሁለቱም ሀገሮች የየራሳቸውን ህዝቦች የመጠበቅ ኃላፊነት አለባቸው ብለዋል የግብፁ የውጭ ጉዳይ ሚኒስትር።

የሱዳን የመስኖ ሚኒስትር ያስር አባስ በተመሳሳይ ሰኞ እለት በሰጡት ጋዜጣዊ መግለጫ ኢትዮጵያ ከግብጽና ከሱዳን ጋር አሳሪ ስምምነት ማድረግ ከቻለች የግድቡን ሙሌት እንደሚደግፉት ተናግረዋል። ኒስበተን ለዲቅ ዘመን አሱዳን ቢግበል ብልትፋቅ መርሊ ውፍቀ ሽሩጥ ልአትያ

አባስ አክለው በተወሰነ ጊዜ ውስጥ ድርድሮችን ለማካሄድና ሌሎች እስካሁን የተስማማንባቸውን ጉዳዮች ኢትዮጵያ ተቀብላ የምትፈርም ከሆነ ሱዳን በሂደት የሚደረጉ ስምምነቶችን ለመቀበል ዝግጁ ናት ሲሉ ተናግረዋል። ኢትዮጵያ በተያዘው እቅድ መሰረት ሐምሌ ላይ ግድቡን መሙላት እንደምትቀጥል በተደጋጋሚ የሚናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከዚህ ቀደም ፓርላማ ቀርበው ሲናገሩ ሀገራቸው ግድቡን በጎረቤቶቿ ላይ ግፊት ለማድረግ

እየተጠቀመችበት እንዳልሆነ ተናግረዋል። የህዳሴ ግድብ አንድ የኢትዮጵያን ክብርና ጥቅም በሚያስከብር ሁለት ምኞትና ፕሮፓጋንዳን ለይቶ በሳይንሳዊ መንገድ በእውቀት የሚሰራ ፕሮጀክት ማኔጅመንት፣ ሶስት የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጽማል። የኢትዮጵያ ህዝብ የግብፅ ህዝብን የመጉዳት ፍላጎት የለውም። መጠቀም ብቻ ነው የሚፈልገው። የኢትዮጵያ መንግስት የግብፅም ይሁን የሱዳን ፍላጎት የመጉዳት

አንድን ህልም የለው ጠቅላይ ሚኒስትር አብይ ግድቡ ለኢትዮጵያ የነጻነት ምልክት መሆኑን በመግለጽ ከጀርባ የተደበቀና ጎረቤቶቻችንን የሚጎዳ ምንም አይነት የቅኝ አገዛዝ አጀንዳ የለንም ብለዋል። የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንን ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብፅን የሚጠቅማ ብለን እናምናለን እናምናለን። ለምሳሌ ዘንድሮ በጣም ከፍተኛ ዝናብ አግኝተናል። እኛ ስለማናቆይ፣ ሱዳን ስለማታቆይ

የሄደው ሄዶ ባቅ ማል ውሃው ግን የዘንድሮውን ውሃ ከአምና የተረፈውን ብቻ እንኳን አቆይተን ቢሆን ውሃ ሲያጥር ለመልቀቅ እድል ይሰጣል፣ ለእነሱም ያግዛል ማለት ልክ ግቤ ሶስት ላይ እንዳጋጠመው ግቤ ሶስት ጥፋት ያስከትላል ተብሎ አሁን ብዙዎች ከጎርፍ አደጋ ታድጎና ይላሉ።

ጠቅላይ ሚኒስትር አብይ በዚሁ በፓርላማ ንግግራቸው አክለው ኢትዮጵያ በነፃነቷ የምትኮራ ሀገር መሆኗንና በዛ መሰረት እንደምትቀጥልም ተናግረው ነበር። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። አሁን በቀጥታ የምናልፈው መጪው ምርጫ የተመለከቱ ዘገባዎች ላይ ነው።

የፊታችን ሰኞ ለሚካሄደው የኢትዮጵያ ሀገራዊ ምርጫ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች የምረጡኝ ዘመቻ በዛሬው ዕለት የተጠናቀቀ መሆኑን የ

ኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ የኮሚኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ ቀሪዎቹ አራት ቀናት የምርጫ ቅስቀሳዎች የማይካሄዱባቸው ማህበረሰቡ ስለ ድምፅ አሰጣጥ ብቻ መረጃ የሚያገኝበትና ማንን መምረጥ እንዳለበት ለማሰብ የጽሞና ወይም የጸጥታ ጊዜ የሚያገኙበት መሆኑን ለአሜሪካ ድምጽ ተናግረዋል። የፖለቲካ ፓርቲዎችና ደጋፊዎቻቸው በተለይ ትላንትናና ዛሬ የመጨረሻ ቅስቀሳቸውን በተለያዩ

የተለያዩ የሀገሪቱ ክፍሎች ያካሄዱ ሲሆን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌ የምርጫ ሂደት ለዚህ ደረጃ መብቃቱን ገልጸው ተስፋና ስጋቱ ግን ከምርጫው በኋላም የሚቀጥል በመሆኑ ቀሪ ስራዎች መኖራቸውን ተናግረዋል። ዝርዝሩን አዲስ አበባ የሚገኘው ዘጋቢያችን ደረጀ ደስታ ያቀርበዋል።

የኢትዮጵያ ምርጫ ቦርድ ዛሬ ያወጣው መግለጫ የፖለቲካ ፓርቲዎች ምርጫው አራት ቀን ሲቀረው ማንኛውም አይነት የምርጫ ቅስቀሳ ማድረግ አይፈቀድላቸውም ይላል። በኢንተርኔት፣ በማህበራዊ ሚዲያ፣ በግንባር ቤት ለቤት፣ በአደባባይ፣ በአዳራሽ ስብሰባ ምንም አይነት ቅስቀሳን ማከናወን በጥብቅ የተከለከለ ነው የሚል ነገር ተካቶበታል።

ላለፉት ሁለት ቀናት በተለይም ዛሬ ከማለዳው 12 ሰዓት አካባቢ ጀምሮ በፖለቲካ ፓርቲ ደጋፊዎች ሲሟሟቅ የነበሩ አንዳንድ የኢትዮጵያ ከተሞች ከነገ ጀምሮ ጭር እንደሚሉ ይጠበቃል። በተለይ ከተመለከትኳቸው አካባቢዎች አንዱ በሆነው የአዲስ አበባው መስቀል አደባባይ አካባቢ የነበረው የደጋፊዎች ሙዚቃና የትራፊክ መጨናነቅ

ጠቅላይ ሚኒስትሩን ጨምሮ ሰሞኑን ተከታትለው የተፎካካሪ የፖለቲካ መሪዎች ሕዝባዊ ስብሰባ የምርጫ ቅስቀሳና ንግግር በሙሉ ከነገ ጀምሮ ያበቃሉ ወይም የምርጫ ቦርድ እንደሚለው በጥብቅ የተከለከሉ ናቸው። ምክንያቱን የምርጫ ቦርድ የኮሚኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ ያስረዳሉ።

ከምርጫ ቦርድ ጊዜ ሰሌዳ አንጻር አሁን ዛሬ የድምጽ ማን የምረጡኝ እንቅስቀሳ ማጠናቀቂያ ቀን ነው። እንግዲህ ከዛሬ የምረጡኝ እንቅስቀሳ ከተጠናቀቀ በኋላ በሬዲዮና በቴሌቪዥን እንዲሁም በተለያዩ ሚዲያዎች አየር ሰዓት የተሰጣቸው ፓርቲዎች እስከ ዛሬ ድረስ ነው በዛ አየር ሰዓት መሰረት ቅስቀሳቸውን ሲያከናውኑ የነበረው ከሚዲያ ቅስቀሳ ውጭም ደግሞ በአደባባይ፣ በስብሰባ፣ በአዳራሽ፣ በኦንላይን፣ በኢንተርኔት በመሳሰሉት የሚደረጉ ቅስቀሳዎች እንዳለ ያው ዛሬ መጨረሻ ቀናቸው ሆኖ ዛሬ ይጠናቀቃል ማለት ነው። ዛሬ ከጠናቀቁ በኋላ የሚቀሩት የሚቀጥሉት አራት ቀናት የምረጡኝ እንቅስቀሳ ማይ

የሚካሄድባቸው የፓርቲዎች ፕሮግራሞች ፕሮሞት የማይደረጉባቸው የማይተዋወቁባቸው እና ማህበረሰቡ ድምጽ አሰጣጥ እንዴት እንደሆነ ና ስለ ድምጽ መስጫ ቀን ብቻ መረጃ የሚያገኝበት ሳይለንስ ፔሬድ ወይም የጸጥታና የጽሞና ጊዜኛ የምንለው ነው። እንግዲህ ስለዚህ በእነዚህ አራት ቀናት ውስጥ ፖለቲካ ፓርቲዎች ቅድም የጠቀስኳቸውን አይነት ማንኛውንም ቀስቀሳዎች አያከናውኑም። ከዛ በኋላ የድምጽ መስጫ ቀን ሰኞ

ይሆናል ማለት ነው። በእኛ በኩል አንደኛው በአጠቃላይ እንቅስቃሴው ላይ ያለው ይሄ ሲሆን፣ በሌላ በኩል እንግዲህ በሚቀጥሉት ጥቂት ቀናት ያው ዛሬን ጨምሮ እስከ ሰኞ ደስ ኛ የቁሳቁስ እንቅስቃሴ ምርጫ ጣቢያዎች ላይ ማድረስ፣ የምርጫ ኦፕሬሽን፣ የመሳሰሉትን ስራዎቻችንን እንቀጥላለን ማለት ነው።

እስካሁን ያለው ሁኔታ ግን በአጠቃላይ የሚመስለው እንግዲህ በአጭሩ ይህንን ይህ በምርጫ ህግ ውስጥ የተካተተ የፖለቲካ ድርጅቶች የሚያውቁትና የኖረ ልማድ መሆኑንም ሶሊያና ይገልጻሉ። በወጣው ህግ ላይ አንደኛው የተጠቀሰው ምንድነው፣ የፖለቲካ ፓርቲዎች እጩዎቻቸውን ካስመዘገቡበት ጊዜ ጀምሮ የድምጽ መስጫው ቀን እስከ አራት ቀን እስኪቀረው ድረስ የምረጡ ቅስቀሳ ማካሄድ ይችላሉ። ከድምጽ መስጫ ቀን በፊት ባሉት አራት ቀናት ግን የምረጡ ቅስቀሳ ማካሄድ አይቻልም። ይህም ለጸጥታ ጊዜ ይሆናል ብሎ ህጉ ላይ ተቀምጧል። እኛም ጊዜ ሰሌዳ ባወጣንበት ወቅት ያው ለሁለት ሳምንት

ተጨማሪ ቀናት ወሰድን እንጂ በጊዜ ሰሌዳው መሰረት ከድምጽ መስጫቀ በፊት ያሉት አራት ቀናት ሳይለንስ ፔሪድ ወይም የጸጥታ ጊዜ ናቸው። በዚኛው ብቻም ሳይሆን ከና በዚኛው ህግም ሳይሆን ከዚህ በፊትም በነበሩትን ምርጫዎች እነዚህ ከዚህ በፊት የነበሩት ቀናት የጽሞና ጊዜ ወይም የጸጥታ ጊዜ ይባላሉ። አንዳንድ ጊዜ ሰባት ቀናት የሆኑባቸው ወቅቶች ነበሩ ከዚህ በፊት በነበሩ ምርጫዎች ግን፣ በአሁን ወቅት ያለው ህግ ቀናትን ነው የሚለው ማለት ነው። ስለዚህ በጊዜ ሰሌዳ ውስጥ ያለነው ፓርቲዎችም ያውቃሉ። የአየር ሰዓት ድልድልና

የጋዜጣ አምድ፣ ሬዲዮ፣ ቴሌቪዥን ድልድል ስንሰራ እስከ ዛሬ እስከ ሰኔ ዘጠኝ ድረስ ብቻ መጨረሻ እንዲሆን ተደርጎ ነው የተሰራው ማለት ነው። ስለዚህ አዲስ ነገር አይደለም። ስለዚህ ከዚህ በኋላ የሚኖረው አብዛኛው አራቱ ቀናት እንዲያተኩር የሚፈለገው መራጮች ድምጽ አሰጣጥ ላይ መረጃ እንዲያገኙ ድምጽ መስጫ ወረቀትን እንዴት ምልክት እንደሚያደርጉ የድምጽ መስጫ ወረቀት አይነቶች ምን አይነቶች እንደሆኑ ምርጫ ጣቢያ መሄድ በእለቱ ማድረግ የሚችሉት ና የማይችሉት የመሳሰሉት አብዛኛዎቹ ከእለቱ ላይ በድምጽ መስጫ ቀለት የሚደረጉ እንቅስቃሴዎችን ላይ መሰረት ያደረጉ መረጃዎች ማቅረብ ላይ ትኩረት እንዲያደርግ ነው።

የፖለቲካ ፓርቲዎችም ያሉ ድምጽ መስጫ ቀን የሚያስፈልጓቸው ሌሎች ቀሪ ዝግጅቶቻቸውን ወኪሎቻቸውን ማዘጋጀት በእለቱ የተንቀሳቀሱ የሚያዩዋቸውን የአሰጣት ሂደቶች የድምጽ አሰጣት ሂደቶች መገምገምና ማየት የሚችሉባቸውን ዝግጅት የሚያደርጉባቸው ናቸው ማለት ነው።

ይህ ሁኔታ የመገናኛ ብዙሃንና የፖለቲካ ፓርቲዎችን ብቻ ሳይሆን ሁሉንም ባለድርሻ አካላት የሚያካትት መሆኑንም ሲገልጹ፣ በግልጽ የሚካሄደው የምርጫ ቅስቀሳ የሚቆም ቢሆንም ጠንካራ የሚዲያ አቅም ያላቸው የፖለቲካ ድርጅቶች በመራጩ ሕዝብ ላይ ሊያሳድሩት የሚችሉት ተጽዕኖ ሊኖር ቢችል መቆጣጠር የሚቻልበት መንገድ ምን ሊሆን እንደሚችል የተጠየቁት ሶሊያና እንደሚከተለው መልሰዋል።

የመገናኛ ብዙኃን ሽፋን ብቻ ሳይሆን ሁሉም አካላት፣ በተለይ በፖለቲካ ፓርቲዎችም የመገናኛ ብዙኃንም ሌሎችም በሳይለንስ ፔሪድ በምንለው ወይም በዚህ የጸጥታ ጊዜ የምንለው መደረግ ያለባቸውን ነገሮች ነው እየገለጽ ነው። እሱ ምንድነው? ለፖለቲካ ፓርቲዎች ቅድም እንዳልኩት ማንኛውም አይነት ዘመቻ የመረጡኝ ዘመቻ፣ ቅስቀሳ፣ ቤት ለቤት መዞር፣ በኢንተርኔት ዘመቻ ማድረግ፣ የአደባባይ ሁነቶችን ማዘጋጀት፣ የአዳራሽ ስብሰባዎችን ማከናወን

እና ማንኛውም አይነት የምረጡኝ ምልክት ይሄ ነው የሚሉ ከምርጫ ጋር የተገናኙ ተግባራትን ማድረግ እንደማይችሉ እሱን ለማስታወስ ነው። በዛም ሂደትም ደግሞ መገናኛ ብዙኃንም ዘገባ በሚያደርጉበት ወቅት በአንድም ሆነ በሌላ መልኩ የፖለቲካ ፓርቲዎችን ቅስቀሳ፣ የፖለቲካ እውነቶችና ከፖለቲካ ፓርቲዎች ቅስቀሳ ጋር የተገናኙ ይዘቶችን ሳይሆን ትኩረታቸውን ማድረግ ያለባቸው መራጮች

መረጃ ማግኘት የሚገባቸውንና ከመራጮች ጋር የተያዙ ነገሮች መሆኑን መግለጽ ነው። ስለዚህ በተቻለ መጠን ሚዲያዎችም ከቅስቀሳ ጋር የተገናኙ ቅስቀሳን የሚመስሉ የፖለቲካ ፓርቲዎችን ፕሮግራሞችን፣ እንቅስቃሴዎችን፣ የፖለቲካ ፓርቲዎችን ዘመቻዎችን ከማስተዋወቅ ጋር የተገናኙ ዘገባዎችን ከመስራት ተቆጥበው

በዚህ በጸጥታው ጊዜ በዋናነት የመራጮች መረጃ በማድረስ ላይ የድምጽ መስጫ ቀል ላይ መደረግ የሚገባቸው ዝግጅቶች ላይ እንዲያተኩሩ ነው፣ ዛሬ ያሳወቅ ነው። በግልጽ የሚካሄደው የምርጫ ቅስቀሳ የሚቆም ቢሆንም ጠንካራ የሚዲያ አቅም ያላቸው የፖለቲካ ድርጅቶች በመራጩ ሕዝብ ላይ ሊያሳድሩት የሚችሉት ተጽዕኖ ሊኖር ቢችል መቆጣጠር የሚቻልበት መንገድ ምን ሊሆን እንደሚችል የተጠየቁት ሶሊያና እንደሚከተለው መልሰዋል።

በዋናነት የመገናኛ ብዙሀን ላይ የሚደረጉ የስነ ምግባር ጥሰቶች ካሉ መደረግ የሌለባቸው ነገሮች ካሉ እኛ እንቆጣጠር ነው የሚቆጣጠረው

የኢትዮጵያ መገናኛ ብዙሀን ባለስልጣን ወይም የቀድሞ ብሮድካስት ባለስልጣን ነው። ስለዚህ ይህንን ማሳወቃችን እኛ መረጃ ሳይኖራቸው እንዳይቀር የሚለውንና ና ምናልባትም የጸጥታ ጊዜ የሚባለው ምንምን ነገሮችን ያካትታል ላያካትት የሚለውን ነገር ግልጽ ለማድረግ ነው። ከዛ ውጭ ያለውን የመገናኛ ብዙሀን ላይ ይህንን ነገር በትክክል ተግብረውታለ ይ ያልተከበሩትም የሚለው አይንክ በእኛ ኃላፊነት ስር ሳይሆን በብሮድካስት ባለስልጣን ወይም በመገናኛ ብዙሀን ባለስልጣን ኃላፊነት ስር የሚወድቅ ነው። አይንክ ከኛ በኩል የሚጠበቀው ዋናው ነገር መረጃውን በትክክል ማቅረባችን ና ሁልጊዜ

መለየት አስቸጋሪ ሊሆን ይችላል። ጋዜጠኞች ሊያውቁ ይችላሉ፣ ኤዲተሮች ሊያውቁ ይችላሉ። የፓርቲ ቅስቀሳ ና ከዛ ጋ ተያያዥ የሆኑ ነገሮችን መዘገብ እንደሌለባቸው እና በተለይ ትኩረቱ ማድረግ ያለበት ለመራጮች መረጃ ማድረስ ና ለምን ድምጽ መስጫ ቀን ጋር የተገናኙ ከቦርዱ የሚወጡ መልክቶችን በማስተላለፍ ላይ ትኩረት ያደረጉ እንዲሆኑ ብቻ ነው ያንን ለማሳወቅ። የእውቀት ወይም የመረጃ እጥረት ካለ እሱን ጋ መሙላት ነው የምንችለው እንጂ ሬጉሌት የማድረግ ና የመቆጣጠር የመገናኛ ብዙሀንን ኃላፊነቱ የኛ አይደለም።

የፖለቲካ ፓርቲዎችን ግን ቀስቀሳ እንዳያደርጉ እናረጋለን። አድርገው የሚገኙ ካሉ ደግሞ እሱ ላይ አስፈላጊው የሆነ ቁጥጥርና ሌሎችም የስነ ምግባር ነገሮችን መውሰድ እንችላለን። ግን በብዙሀን መገናኛ በኩል በእኛ ሀላፊነት ስር ሚውል አይደለም።

በእኛ በኩል መስራት ያለብንን ኃላፊነት ያለብንን ስራዎች እየሰራን ነው። አሁን በእኛ ዛሬ የሚቆም አይደለም። ዛሬም፣ ነገም እስከ ድምጽ መስጫው ቀን ዋዜ ማድረስ፣ የተለያዩ ቁሳቁስ እንቅስቃሴዎች፣ በቦታው ላይ ማድረስ ያለብን ነገሮች የማድረስ ስራችንን አጠናክረን እንቀጥላለን። ሰኔ አስራ አራት ላይ መጫው ለማድረግ እንግዲህ አሁን የቀሩን ያው ቁሳቁስ ስርጭቶችን በመላ ሀገሪቱ ማድረስ ነው። እሱም ከትላንት ወዲያ ጀምረን በየክልሎቹ ቁሳቁሶችን የመላክ ስራችን እንቀጥለናል። እስከ ድምጽ መስጫው ቀን ድረስ ደግሞ ያንን እልካለን። በሌላ በኩልም መስጠት ያለብንን መረጃዎች እየሰጠን የአስመጻቢዎች

ች የምርጫ ጣቢያዎች መክፈቶች ስራዎችን እየሰራን እንቀጥላለን ማለት ነው። በዋናነት የድምጽ መስጫ ቀን ጋር የተያዙ ጉዳዮች ከድምጽ መስጫ ቀኑ ከቀሩት ጥይት ቀናት ቀድሞ ነው አብዛኛዎቹ ተግባራት የሚሰሩት ያው

የድምጽ መስጫ ወረቀትም ሴንሲቲቭ ማቴሪያል ነው። ቀድሞ የሚላክ አይደለም፣ ለቀኑ ሲቃረብ መድረስ ያለበት ነገር ነው። ማይሆን እጅ እንዳይገባ ጥረት ለማድረግ ሌሎች ኖን ሴንሲቲቭ የሚባሉት ማቴሪያል ስም ቀድመን እየላክን ነው። ሴንሲቲቭ ማቴሪያሎችንም ስርጭት ጀምረናል። ስለዚህ በእኛ በኩል ትልቁ የሎጂስቲክ ስራ በሚቀጥሉት አራትና አምስት ቀናት ውስጥ የሚከናወነው ነው። ግን ዞሮ ዞሮ ሰኔ አስራ አራት ቀን መጫውን ለማስፈጸም የመጨረሻውን ሳምንት ያሉንን በጣም ብዙ ኃላፊነቶች እየሰራ እንገኛለን ማለት ነው።

በሌላ በኩል የኢትዮጵያ የፖለቲካ ፓርቲዎች ህብረት የጋራ ምክር ቤት የውጭ ጣልቃ ገብነትን አስመልክቶ የተሰጠ በሚል በዛሬው ዕለት አንድ መግለጫ አዘጋጅቷል። ምክር ቤቱ መንግስት የውጭ ኃይላት የሚያወጧቸው የፖለቲካዊና ዲፕሎማሲያዊ ጉዳዮች እንዲፈቱ ብሔራዊ እርቅና ውይይት እንዲካሄድ ኃላፊነቱን በአግባቡ እንዲወጣ እንጠይቃለን ብሏል። የአሜሪካ ድምፅ ያነጋገራቸው የህብረቱ አስተባባሪ ዶክተር ራሄል በፌ የምርጫው ሂደት ለዚህ መብቃቱ የተሰማቸውን ስሜት ገልጸው

ተስፋና ስጋቱ ግን ከምርጫው በኋላ የሚቀጥል መሆኑን ሲናገሩ፣ እኛ በጋራ ምክር ቤት እየደገፍን አፕሪሽትም አድርገናል። ያለው እንቅስቃሴ በሰላማዊ መንገድ መከናወኑ በራሱ በጣም እፎይታና ሰላም ሰጥቶናል። ደግሞም የጥረታችንም ውጤት ስለሆነ አይ ቲንክ እኛ በጣም የተደሰትንበት ሰዓት ነው። ግን አሁን ዋናው የዛሬውንም ስብሰባ የፈለግንበት እዚህ ላይ ስለማያበቃ ቀጥሎ ያለው ነገር ስጋትም ተስፋም እድልም ያለው ነው

ስለዚህ በሁሉም ተቻችሎ የመሄድን ነገር እንዲሰርጽ ስለምንፈልግ ያም ደግሞ የኢትዮጵያውያን የሁሉም ጥያቄና ችግር ስለሆነ ሁሉም ኢትዮጵያውያን ስለሚፈልጉት ያንን ወደ ህዝብ ስነ ልቦና ማምጣት፣ ወደ ፓርቲዎች ስነ ልቦና ማምጣት፣ ወደ መንግስትም አካላት ስነ ልቦና ማምጣትና ፍትሀዊና ሰላማዊ የማድረጉን ነገር እውን የማድረግ ስራ ላይ ነው። ለአሜሪካ ድምፅ ለተጠናከረው ዘገባ ደረጀ ደስታ ነኝ። ጤና አይስጥልን።

ደረጀ ደስታን እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ አለን። የአሜሪካ ድምፅ የአማርኛ ዝግጅት ክፍል የፊታችን ሰኞ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን

በቀጥታ ያቀርብላችኋል። በመሆኑም የፊታችን ሰኞ ሰኔ 14 2013 ዓ ም ከጠዋቱ 2 ሰዓት እስከ 3 ሰዓት ይዘንላችሁ የምንቀርበውን የአንድ ሰዓት ልዩ የቀጥታ ስርጭት በ19 ሜትር ባንድ በ15580 በ15630 እና

በ15785 ኪሎ ሄርስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርስ እንዲሁም በናይል ሰዓት እንድትከታተሉ እንጋብዛለን።

በዌብሳይታችንና ማህበራዊ ገጾቻችንም ስርጭቱን በቀጥታ መከታተል ይችላሉ። አዳዲስ መረጃዎች በደረሱን ጊዜ ገጾቻችንን እያደስን ለውጦቹን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምጽ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ

አገልግሎት ነው። ወደ ተከታዩና ሰፋ ያለውን የምርጫ ዘገባ ወደ ያዘው ዝግጅት እናልፋለን። የፊታችን ሰኞ ለሚካሄደው ሀገር አቀፍ ምርጫ እየተወዳደሩ ያሉ ድርድሮችን የአሜሪካ ድምጽና አህዱ ራዲዮ ና ቴሌቪዥን በመተባበር ባዘጋጇቸው መድረኮች ላይ

አከራክረዋል። ትላንት በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ብልጽግና ፓርቲ፣ ኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማና የነጻነትና እኩልነት ፓርቲ ተወካዮች በክርክሩ የመጀመሪያ ምዕራፍ የየፓርቲዎቻቸውን አመለካከት የዳያስፖራ ፖሊሲ ሀሳቦችና እቅዶችን አቅርበዋል። በተከታዩ ሁለተኛ ምዕራፍ ተከራካሪዎቹ ባቀረቧቸው ሀሳቦች ላይ ተጨማሪ ማብራሪያዎችን

ይሰጣሉ እርስ በርሳቸው ይሟገታሉ። ክርክሩን የመሩት ከአሜሪካ ድምጽ ሰለሞን አባተ ከአሃዱ ራዲዮና ቴሌቪዥን ሊዲያ አበበ ናቸው። ወደ ክርክሩ ልምራችሁ። ተፎካካሪዎቹ ባቀረቧቸው የመንደርደሪያ ሀሳቦች ላይ ማብራሪያ የሚሰጡባቸው ወይም የሚሟገቱባቸው ክፍል ይሆናል ይሄኛው። ለዚህ ምዕራፍ እያንዳንዱ ፓርቲ ስድስት ደቂቃ ይኖረዋል። በዚህ ክፍለ ጊዜ እያንዳንዱ ተከራካሪ ተሟጋቹን

ከሀያ ሰከንድ ላልበለጠ ጊዜ አቋርጦ ጥያቄ መጠየቅ ወይም ተቃውሞን መግለጽ ይችላል። ሀያ ሰከንድ ላይ ግን አከራካሪዎች ያቆሙታል። ስለዚህ ጥንቃቄ እንዲደረግ በአክብሮት እንጠይቃለን። አሁን እድሉን እናዞረዋለን፣ ሰለሞን። ቀዳሚው የምንሰጠው ለብልጽግና ነው፣ በሁለተኛነት ለነፃነትና እኩልነት፣ ሶስተኛ ለኢዜማ ነው። ለብልጽግና ፓርቲ ተወካይ ለዶክተር መሐመድ እንድሪስ እድሉ እንሰጣለን። ይቀጥሉ ዶክተር

ስደት ዓለም አቀፋዊ እውነታ መሆኑን የተገነዘበ አሜሪካውያን በአፍሪካ ይኖራሉ። አውሮፓውያን በአሜሪካ ይኖራሉ። በዓለም አቀፍ ደረጃ እጅግ በሚሊዮን የሚቆጠሩ ሰዎች ከሀገራቸው ውጭ ይኖራሉ። ስለዚህ የሰዎች ከአንድ ሀገር ወደ ሌላ ሀገር ተንቀሳቅሶ መኖር ዓለም አቀፋዊ እውነታ ነው። ብልጽግና ይህ ስደት በምን መልኩ ይሁን፣ ዜጎች መብትና ጥቅማቸው ተከብሮ እንዴት መኖር አለባቸው፣ እንዴት ሆኖ ስኬታማ የሆነ የዲያስፖራ ማህበረሰብ ይኖረናል

ይህ የዲያስፖራ ማህበረሰብ በሀገሩ ጉዳይ ላይ እንዴት አድርጎ ምቁ ተሳታፊና ተጠቃሚ ይሆናል የሚል እንጂ የኢዘማ ጓዳችን እንዳቀረቡት ከሀገር ውጭ መኖር የስደት እና አገራቸውን ሸሽቶ የሚሄድ ማሳያ ብቻ ተደርጎ አይቆጠርም። አብዛኛው ከዚህ በፊት የነበሩ በተፎካካሪ ፓርቲዎች እንደ ክፍተት የተነሱ አብዛኛው የዲያስፖራ ስራ ከዚህ በፊት በደጋፊና ነቃፊ ተቃርኖ ተወጥሮ የነበረ፣ ደጋፊዎቻችን በሚባሉት ላይ ብቻ ተንጠልጥሎ ወሳኝ በሆኑ ሀገራዊ ጉዳዮች ላይ

እንዲፈጠር የሚፈለገው የጋራ መግባባት የዲያስፖራውን የላቀ አገራዊ ተሳትፎ ለማረጋገጥ የሚያስችል ስነልቦናዊ መደላደል እና የአመለካከት ለውጥ በመፍጠር ላይ ያተኮረ አልነበረም። ከለውጡ በፊት የነበረው አብዛኛው የዲያስፖራ ተሳትፎ አስተሳሰብ የተንሸዋረረ እና ያልተሟላ ምልከታ

የነበረው በተለያዩ የዓለማችን ክፍል የሚገኙ ኢትዮጵያውያንን በእኩል አክብሮና በእኩል እውቅና ሰጥቶ በሀገር ጉዳይ ላይ ለማሳተፍ ዝግጁነቱን የፖሊሲ የሕግን ማዕቀፍ ያልነበረው

አብዛኞቹ ለተሳትፎ ንቅናቄ የሚቀረጹ ፕሮጀክቶች ከፖለቲካዊ እይታ የሚመነጩና እንደ ኮንስቲቱንሲ ግንባታ፣ የዲያስፖራ ንቅናቄ፣ የልማት ሰራዊት ግንባታ እንደዚህ የመሰሉ አካባቢያዊነት ላይ ብቻ እንዲሁም ያተኮረና አገራዊነት የሳሳበት በመሆኑ ሰፊውን የማህበረሰብ ክፍል ነባራዊ ሁኔታና አቅም ያላገናዘበ እንዲሆን አድርጎት ቆይቷል። ብዙሃኑ ዲያስፖራ ወደ ተቃዋሚ ጎራ እየፈረዱና እያራቁ የመቀነስን አቅጣጫ

እንዲሁም ከዲያስፖራ ሊገኝ ይችል ከነበረው አገራዊ ጥቅም አኳያ ሲመዘን የከሰርንበት እንጂ በዲያስፖራችን ዘንድ ያለውን የእውቀቱና የፋይናንስ አቅም ለድህነት ቅነሳ ለስልጣኔ ማግኘት ብቻ ብሎም ለአገረ መንግስት ግንባታ በሚገባ ጥቅም ላይ እንድናውል አላስቻለንም። በመሃል ያለው ሰዓት እያዛለ ለብልጽግና ማቅረብ የፈለኩት ጥያቄ እሳቸው ከተናገሩ ተነስቼ ነው ማቅረብ

ብልጽግና ከመጣ በኋላ ዲያስፖራውን አንድ ሲያደርገው አልተመለከትንም። ይልቁንም በአውሮፓም በተለያዩ ሀገራት ከፍተኛ ተቃውሞዎች በብልጽግና ላይ ሲደረጉ ነበረ። ብልጽግና ቀድሞ የነበረውን ትሬንድ ነው እንጂ ያስቀጠለው ያንን ለመፍታት ያደረገንም ጥረት አላሳየንም። ሀገራዊ መግባባትም አላመጣም። ይህንን ታዲያ ከምትናገሩት ነገር ጋር አይጋጩም ወይ? ይህ እንግዲህ በተፎካካሪ ፓርቲዎች የነበርንበትን ዘመንና ያለበትን እውነታ በትክክል አለመረዳት በጣም የወለደው ጥያቄ ነው ብለን እንወስዳለን።

የነበርንበት አሰራር እጅግ በጣም ኤምባሲዎቻችን የተዘጉ እጅግ በጣም አነስተኛ ቁጥር ካላቸው ሰዎች ጋር ብቻ የሚሰራ ብቃት የሌለው ተቋም። ለውጡ ከመጣ በኋላ በተለይ በመሪያችን በተካሄዱ ትላልቅ የዲያስፖራ አውትሪች ፕሮግራሞች ላይ ግንቡን እናፍረስ የሚል አንድ ታሪካዊ እውነት ተፈጥሯል። ግንብ ማፍረስ በኢትዮጵያ ታሪክ ላይ ትልቅ ጀግንነትን የሚፈልግ ዜጎች፣ ቅድም ተፎካካሪ ፓርቲዎችም የዜማም ሲያቀርብ እንዳለው ዲያስፖራዎች በሀገራቸው ጉዳይ ላይ የመሳተፍ ፍላጎታቸው

ሀገራቸውን ከመውደዳቸው የተነሳ ነው የሚለው ጽኑ እምነት አለ። ሀገራቸውን በመውደዳቸው ምክንያት ብቻ ግን መሳተፍ አልቻለም። ግንብ ተገንብቶ ነበር። የጥላቻ ግንብ፣ የፖለቲካ ግንብ፣ የብሔር ግንብ ተገንብቶ ነበር። ይህንም ግንብ አፍርሶ ሁሉም ዲያስፖራ በመሰለው በፈለገበት ወቅት በፈለገበት ጊዜ በሀገር ጉዳይ ላይ እንዲሰራ ትልቅ እድል ተፈጥሯል። ሚስዮኖቻችን ዛሬ ሰርግ የሚደገስባቸው፣ ለቅሶ ሀዘን የምንቀመጥባቸው፣ ልደት የሚከበርባቸው የዳያስፖራው ቤቶች ናቸው ዛሬ

ዛሬ ሚስዮኖች የሚስዮን ዲፕሎማቶች ለቅሶ የሚደርሱ ባላቸው ካፓሲቲ እና ባላቸው ጊዜ ልክ ከዲያስፖራው ጋር ተቀራርበው የሚሰሩ የራሳቸው አጥር ያልገነቡ ናቸው። ከአንድ ዞ የፈቀደላቸው እኛ ይህ ያለ ነው። ይህን ጥያቄ በሁለቱ ታሪኮች መካከል ያለውን የሁለት የዘመናት ልዩነትን በደንብ አድርጎ አገናዝ ለመረዳት የተፈጠረ ክፍተት ነው ብለን ናስብ።

ሀያ ሺህ ኢትዮጵያውያን ከለውጥ በኋላ ሀገራቸው ለመግባት የማይችሉ የነበሩ ሀያ ሺህ ኢትዮጵያውያን ወደ ሀገራቸው ገብተዋል ጥያቄውን አላቀረብኩትም ጥያቄው አልተመለሰም አላቀረብኩትም አይደለም አልሰጡኝም እናገር እና ጥያቄውን የእርስዎን ይቀጥላሉ የእኔ ጥያቄ ምንድነው አጠር አድርጌ ለማውራት ዶክተር አብይ ሲመጡ ሁሉም ዲያስፖራ ደግፏቸው ነበር።

አሁን በርካታ ዲያስፖራ እየተቃወማቸው ነው። አሁን ያለውን ኮንቴክስት ነው እየባሰ ነው እንጂ ከዲያስፖራው ጋር ያለው ግንኙነት ሲቀንስ አላየንም።

እሱን ነው እንዲመልሱ። በተጨማሪም በሀገር ቤት የሚከተለው የፖለቲክ ስርዓት ብሄር ተኮር ሆኖ ሳለ ዲፕሎማሲውን ዜጋ ተኮር ማድረግ እርስ በርሱ የሚጋጭ ነው። የብዙ ሀገሮች ዲፕሎማሲ፣ የውጭ ግንኙነት አጠቃላይ ሀገር ቤት ካለ ነባራዊ የፖለቲካ ስርዓት ጋር የተናበበ ነው። የብልጽግና ግን በሀገር ቤት ዘውግ ተኮር ሆኖ በውጭ ግን ዜጋ ተኮር የሚለው ነገር እርስ በርሱ ያልተጣጣመ እንዴት ነው የሚታየው? አመሰግናለሁ። መሰረታዊ ስህተቱን እዚህ ጋር ነው።

ክቡር ጠቅላይ ሚኒስትራችንና የብልጽግና ፓርቲ መሪ በውጭ ግንቡን እናፍርስ ብለው ሲነሱ የእኔ ፓርቲ ደጋፊ እናፍራ ማለት አይደለም። ትርጉማቸው የብልጽግና ፓርቲ የዲያስፖራ ፖሊሲ ደጋፊ ማብዛት ላይ ያተኮረ አይደለም። ይሄ ስንጸየፈው ደጋፊና ነቃፊ ዳይኮቶሚ በመፍጠር

በዜጎቻችን መሀል ሀገር ቤት አልበቃ ያለውን ክፍፍል ወደ ውጭ በመውሰድ ዓለም አቀፋዊ ባህሪ ያለውን የዲያስፖራ ማህበረሰብን በጎራ ከፋፍለው የሚሄድ የፖለቲክ አስተሳሰብን ለማቋረጥ ነው ግንብ ማፍረስ ነው እንጂ እኛ የሚጠበቅብን አባል አንመለምልም፣ ደጋፊ አናበሳም። የብልጽግና ፓርቲ ሀገር እንደ መምራቱ እንደ ገዢ ፓርቲ

የዲያስፖራው ማህበረሰብ ያለውን የአመለካከት ልዩነት ተቀብሎ በሀገር ጉዳይ ላይ ባለቤት ይሁን ማለት በአንድ ወጥ አስተሳሰብ ተገርቶ የብልጽግና ፓርቲ የኢዜማ ወይ የነእፓ ደጋፊ ይሆናል ማለት አይደለም። አመለካከቱ ውስጠቱ ይሄ ቆል። አሁን በዲያስፖራው ማህበረሰብ ላይ እየተፈጠረ ያለው አስተሳሰብ በሀገር ቤት ላይ ያለው ነጸብራቅ ነው። ነጻነት ሲኖር በሀገር ጉዳይ ላይ የፈለጉትን የመናገር ሀሳብ የመግለጽ የፈለጉትን አስተሳሰብ የመደገፍ የፈለጉትን የፖለቲካ አመለካከት የማራመድ በፈለጉት ሀገራዊ ጉዳይ ላይ የመደገፍ ድርጅት የመፍጠርት

በሲቪክ ሶሳይቲ ህጋችን ሲሻሻል ሲቪክ ሶሳይቲ ፈጥሮ በመደራጀት በሚዲያ ሀሳቦችን በመግለጽ ዛሬ የተፎካካሪ ፓርቲዎች እንደ ድሮ አይደለም። ድሮ የተፎካካሪ ፓርቲዎች መድረክ ብቻ ሚዲያ ስለታፈነ ወጥተው የሚናገሯት እያንዳንዷ ንግግር ብርቅ ነበረች። ዛሬ ሚዲያው ነፃ ነው።

ዲያስፖራ የፈለገውን አስተሳሰብ በፈለገው ሚዲያ በማህበራዊ ሚዲያ የማራመድ መብት አለው። ይህንን እንደ ፖላራይዜሽን የምናስብ ከሆነ መፍጠር የምንፈልገው የፖለቲካ ስርዓት አንድ የሆነ ወጥ የሆነ ምናልባትም የሀሳብ አምባገነንነት የበዛበትና ገዢ ፓርቲን ከመንግስት ያልነጠለ ታሪካዊ ስህተት የመስራት አካሄድ ነው ብለን እንወስዳለን። ዜጋ ተኮር ዲፕሎማሲያችን ዜጋ ተኮር ነው ስንል ዜጎቻችን ማንነት የላቸውም ማለት አይደለም። ኢትዮጵያውያን ከሀገራቸው ውጭ ይኖራሉ ማለት ሀገራቸውን ከውስጣቸው ያወጣሉ ማለት ነው።

እናታቸው አባታቸው፣ ባህላቸው፣ ሃይማኖታቸው፣ ቋንቋቸው፣ ብሔራቸውን አንጠፍጥፈው ጥለው አይደለም ሀገር የሚወጡት። ለዛም ነው አንዳንዴ በኢዜማ በኩል ያለው የትንሽ አፍፈ ወይም ደግሞ አመሰግናለሁ። በመሰረታዊነት የነፃነትና እኩልነት ፓርቲ እውቅና የሚሰጠው አንድ ትልቅ ነገር አለ። ይኸው ምንድን ነው ሳይንሱ የሚያመለክተው የተለያዩ ሳይንሳዊ ቲዎሪዎች የሚያመለክቱት

ዲያስፖራ ሲባል ቬስትድ ኢንተረስት አለው። ዲያስፖራው ለሀገሩ ኮንሰር አለው። ከሀገር ኮንሰርን ጋር የሚገናኝ ከሆነ

አብዛኛው የእኛ ሀገር ዲያስፖራ በፖለቲካ ምክንያት ሸሽቶ እንዳይገደል ተሰዶ የወጣ ነው። የኢኮኖሚ ሚግራንቶች ቢኖሩ በዚህ ላይ መረጃ ያሉት ይቀርታሉ። እኛ ባለን መረጃ እስካሁን ከአምስት እስከ ሰባት በመቶ ብቻ ነው በፖለቲካ ምክንያት። ጥናቶች አሉ። ለምሳሌ አቶ ጎበና ያጠኑት ጥናት አለ። ዶክተር ያዕቆብ ያጠኑት ጥናት አለ። ሄዶ መጽሐፎችን ማንበብ ይቻላል። ሪያሊቲውን ይሄ ነው። ስለዚህ በፐርሰንት ላይ ያስቀምጡ ይችላል። አብዛኛው ማለት ለአንድ ፓርቲ አይመጥንም።

ከሀምሳ ፐርሰንት በላይ ያሉት በፖለቲካ ስደት ምክንያት የወጡ ናቸው። በአሜሪካ ብቻ ከአምስት መቶ ቅድም እነሱ በኖርዝ አሜሪካ ብቻ እኮ ያለው ቀላል አይደለም። እኛ እያለን ያለ ነው። የዲያስፖራ ፖለቲካ ስናስብ ከሀገር ኮንሰርን ጋር በስትድ ኢንተረስት ጋር አይነጣጠልም። ሶ ይህ ተገፍቶ የወጣው ማህበረሰብ ኮንሰርን አለው። ስለዚህ ያን በዲያስፖራው ማገልገል ያለበትን አገልግሎት ለሀገሩ እንዲያገለግል

ይሹ መፈታት አለበት። ይህ ኢንተረስት ምንድን ነው? አገራዊ መግባባት መፍጠር አለብን። አሁን ብልጽግና ከመጣ በኋላ ዳይቨርሲቲዎች ጨመሩ እንጂ አልቀንሱም። አገር ውስጥ ሁሉም ነገር በጣም ነው የሰፋው። የፖለቲካ ተቃርኖም ሁሉም ሰፋ። ብልጽግና ከዲያስፖራ ያመጣቸውን እኮ ግማሾቹ ታሰሩ፣ ግማሾቹ ሸሽተው ወጡ። ግማሹን አንዳንዶቹን ደግሞ ስኮላርሶችን የዩኒቨርሲቲ አስተማሪዎችን በሽብርተኝነት ከሰሳቸው። ህዋት ያደረገውን ማወጅ በፓርላማ አሳወጀ

ሰው ምንድን ነው ከህዋት እኮ የተለየ ነገር? አገሪቷ ያለውን ዲቪዥን ብልጽግና ጨመረው አሰፋው እንጂ ያጠበቁ ነገር የለም። በየቀኑ ሰው የሚሞትበት አገር ውስጥ ስለዚህ፣ ዲያስፖራው አገር ውስጥ የምትሞት እህቱ ታሳስበዋለች። ኮንሰርት ምን ነው

አገርሱ ወንድሙ የተገደለ ሪሚታንስ ቢልቅ እንዴት ነው ለመንግስት የሚልቀው? ሳፖርቱ ያደረገው ሉክ ብልጽግና ከመጣ በኋላ በመላ አውሮፓ ተቃውሞዎች ነበሩ። ብልጽግና ግን ቅድም ሲያብራራ ደጋፊ ማብዛት ነቃፊ ማተርስ ደጋፊና ነቃፊ እኮ አንዱ ይሽው ነው እራሱ። ይቅርታ እዚህ ጋር ቅድም መግቢያ ላይም ስታነሳው ነበረ ዲያስፖራው በአፈና ምክንያት አዎንታዊ ሚና ከመጫወት ይልቅ አሉታዊ ሚና ሲጫወት ነበረን ብል፣ መግቢያ ላይ ሀሳብ መግለጽ መቃወም አሉታዊ ሚና ከሆነ ይሄ በጣም አደገኛ

አደገኛ ስቴትመንት አስቀምጣል። አደገኛ ስቴትመንት አስቀምጣል። የውጭ ሀገር መንግስት አስተካካይ ተመዝዙታል፣ ባስተሳሰብ ልዩነት ምክንያት የሚል ከባድ ስቴትመንት አስቀምጣልና ይሄ አያይዥ ነው የሚሰራው። የአመለካከት ችግር አይደለም፣ አያይዥ ነው የሚሰራው። ምናልባት ሀሳቡን ካለመረዳት ነው የመጣው። ሉክ ዲያስፖራው መብቱን ብትጠብቅለት ቢጠብቅለት፣ መግባባት ላይ ቢደረስ ለሀገሩ ገንዘብ ይልካል፣ የቴክኖሎጂ ሽግግር ያደርጋል፣ ሎቢ ያደርጋል፣ ከፍተኛ ተጽዕኖ ይፈጥራል ለሀገር እድገት። አሁን ግን ምንድን ነው የሚሆነው?

የኢትዮጵያ መንግስት ብር ሲለምን እኮ ለዚህ መንግስት አትስጡት፣ እዛ ሰው የገደለብን ነው ካለ ተጽዕኖ ያለው ማለት ነው። ሉክ ይህንን ነው እሳቸው ያልተረዱት። ቅድም የገለጽኩት ተጠም ዙዙ ይጠቀማል እኮ ፕራክቲካል ኬዝ ማንሳት እንችላለን። መርህ አልባ ነው። ለምሳሌ ዲሞክራቲክ ፕሪንሲፕል ላይ ፎከስ ያደረገ አይደለም። ኤክስ የምትባል ሀገር ዜጋ አስረላክልኝ ካለችው የኢትዮጵያ መንግስት ብር ካገኘ አስረው ይልካል። እኔ ራሴ ፕራክቲካል የማውቀው ኬዝ አለ፣ ግን ሜንሽን አላደረገውም። ለሀገር ሴኩሪቲም

መያዝ አለበት ብዬ ስለማመን ማለት ነው። ጠበቃ ስለሆንኩ ፕራክቲካል ኬዝ ማንሳት ትችላለሁ። ሰው ምንድን ነው አምባገነናዊ ስርዓትን የማስቀጠል ሪስፕሮሲቲ ፕሪንሲፕ ነው እንጂ መንግስት የተከተለው አልቀረፈው። ይህን ካልቀረፈው ነገን የዲያስፖራው ችግር አይፈታም። የእኔ ፓርቲ ነጻነት እና ኩነት ፓርቲ ግን ብዙ አማራጭ ሀሳቦች አሉ። አንደኛ ምንድን ነው መርሃችን ናሽናል ዲያሎግ ነው። ናሽናል ዲያሎግ ማድረግ አለብን። ቱሪዘንድ ሪኮንሲሌሽን ልክ ማንዴላ ባለፈበት መንገድ ማለፍ አለብን እኛ ዘን

ዝርዝር ነገሮች አሉ። ለምሳሌ ውጭ ሀገር ላይ ወሳኝ ሁኔቶችና የህግ አገልግሎት ዲፓርትመንት እናቋቁማለን። በዚህ ስር በርጋታ ነገሮች እንሰራለን። የመረጃና የደህንነት ዲፓርትመንት በኤምባሲዎቻችን እናቋቁማለን። የማህበራዊ ግንኙነትና የማህበራዊ ግንባታ፣ የፖለቲካ ተሳትፎ ዲፓርትመንት እናቋቁማለን። ዲያስፖራው ለሀገሩ የእውቀትና የቴክኖሎጂ ሽግግር እንዲያደርግ የሚያደርገው

የራሱን የቻለ ዲፓርትመንት በኤምባሲዎቻችን እናቋቁማለን። ስለዚህ በዲያስፖራ ነው የምንመድበው። ዲፕሎማሲን ሃርድ ካረንሲ እኮ ነው፣ እንዴት ነው የሚረዳው? እዚህ ዲፕሎማሲ ማለት እኮ ኦፊስ የሚቀመጥ ፐርሰናል አይደለም። ስንት ዲፕሎማሲ እኮ የኢትዮጵያውያን ውጭ ሀገር ያሉ ተመድባለን፣ ያላችሁ ብቻ ነው እንመድባለን። ዲፓርትመንት ያልነው ዲፓርትመንት እንመድባለን ማለት እኮ

እኛ ያለንን እኮ ማንፓወር ኤግዞስቲቭሊ ብንጠቀመው ከየትኛው ነው ያለ ነገር እንሻላለን። በእያንዳንዱ ዘርፍ ስለዚህ መብቱን ስጠው፣ አስጠብቅለት፣ አገር ውስጥ እህቱን አትግደል፣ ወንድሙን አትግደል፣ ሴኩሪቲ ስጠው። ራሱ ቮለንተሪ ይሳተፋል። አገር ነው ያሳድጋል በየቴክኖሎጂው አለ። ሌላው ዲያስፖራው በሀገራዊ መግባባት ላይ እንዲሳተፍ

ፋሲልቲት እናረጋለ። አሁን ተገፍቶ ነው ያለው። ተቃውሞ ማብዛትና ምናምን ብሎ ነው ያለፉት ብልጽግና ከተቃወመ ብልጽግና ምን እንዲያሉ አላረገም አላየ ነው። ለምሳሌ ልጥቅስኪ ያሉት ብልጽግና ሲመጣ የኬል ዩኒቨርሲቲ አስተማሪ ዶክተር ዶክተር አው ማን ነው የሚባለው? ለምሳሌ ሰው እኮ በክሪቲክስ የሚታሰርበት አገር እኮ ነው። ሰው ፕሮፖዛል ጻፈ ተብሎ እዚህ ፖለቲካል የአገራችን ፖለቲከኛ ራሱ በሀሳብ እኔ ሀሳብ ስለጻፍኩ ሉክ፣ እኔ ሀሳብ ስለጻፍኩ ኦልተርኔቲቭ ሀሳብ ካቀረብኩኝ

ፍርድ ቤት ይቀርብበታለው በብልጽግና ዘመን ታይቶ የማይታወቅ ማለት ነው። ይሄ ኦልተርኔቲቭ ሀሳብ ሽብርተኛ ምናም ወስ ብሎ ያቀርበኛል። ፍ ይሄ ባለሙያ ነኝ ሌጋ ደሞ የምንቱ አያሟላም። ከዛስ ይታሰራል፣ ፍርድ ቤት ይለቀዋል፣ ፖሊስ ይከለክለዋል። ሶ እዚህ ያለውን ክራይስ ብልጽግና ካልፈታ የዲያስፖራውን ሮድ ሮል ሊጨምር አይችልም። ስለዚህ ብልጽግና የሄደበት መንገድ የቲፒኤልኤፍ መንገድን እንደ አስፍቶ ነው የሄደበት። የወረሱት ይሄ ነው ብቃት የላቸውም። የወረሱት ይሄ ስለሆነ በዚህ መንገድ ሄዱ፣ አዲስ ነገር አላመጡ። ስለዚህ ሙሹ አውራጅ ሆኑ።

ልፎ ነው የሚያወርዱት። ፕራክቲካል ሶሉሽን ግን ለህዝባችን አላመጡለትም። ስለዚህ ብልጽግና ቦት ቢደረግ ይህን ነገር አይቀርፍም። ሌሎች በርካታ ለዲያስፖራ ለሀገሩ መንግስት የተለያዩ ትንታኔቹ ለምሳሌ ዩኒቨርሲቲ የሚያስተምሩ ዲያስፖራዎች ሳይንሳዊ ጥናቶችን እያጠኑ እየተነተኑ ለመንግስት ቢልኩ፣ ይህ ቢመቻች መንግስት ተቀብሎ ቢፈጽመው። ከዛ በተጨማሪ የሀሳብ ልዩነትን እንደ ፍርሃትና እንደ ትሬት መውሰድ አያስፈልግም። የኢኖቬሽን ምንጭ ነው። ዲፈረንስ እኮ የኢኖቬሽን ምንጭ ነው።

ፈረንጆች የሚሻሉ እንደዚህ ነው። ሀሳብ አልፋ አጫሉ በዛ ተቃሪ ውስጥ ደግሞ ፖዚቲቭ ነገር አውጣሉ። አመሰግናለሁ። አመሰግናለሁ። እንግዲህ የኢትዮጵያ ዳያስፖራ ትውልድ ኢትዮጵያዊም ሆነ ኢትዮጵያውያን የሆኑት ለሀገራቸው ምን ያህል ቀናኢ እንደሆኑ የሀገራቸው ጉዳይ ሁልጊዜ የሚያሳስባቸው እንደሆነ ኢዜማ ይረዳል።

ስለዚህ በሀገራቸው ጉዳይ ላይ እኩል ሊሳተፉ ሊጠቀሙ የሚችሉባቸውን አማራጮች ማስፋት ያስፈልጋል ብለን እናምናለን። ይሄንን ለማድረግ በሀገር ቤት ያለውን ፖለቲካ ሳናስተካክል፣ በሀገር ቤት በዘር ተከፋፍላ የምትናቆር አገር ይዘን ደካማ የውጭ ግንኙነት የሚኖሩ ተቋማትን እና በእውቀት

በአመራር ብቃታቸው ደካም የሆኑ ዲፕሎማቶችን በየሚሲዮኖቻችን መድበን ይህንን ማድረግ አይቻልም። ለዛም ነው ኢዜማ አሸንፎ መንግስት ሲሆን ኮንስላዎቻችንና ኤምባሲዎቻችን ለዲያስፖራ የሚሰጡትን አገልግሎት ማዘመንና ተደራሽ ማድረግን ቁልፍ የፖሊሲ አቅጣጫ አድርጎ ቀርጿል። በውጭ የሚኖሩ ኢትዮጵያውያን ደህንነትን በቅርብ ይከታተላል። ዲያስፖራው ኢትዮጵያውያን በሚኖርባቸው አገሮች ስኬታማ ተጽዕኖ ፈጣሪ እንዲሆኑ አቅም በፈቀደ መጠን እገዛ ያደርጋል። በዲያስፖራው መካከል

አሁን በሀገር ቤት እንደሚስተዋለው በብሔርም በሌሎቹም ምክንያቶች መከፋፈል ወደ አንድነት ወደ ህብረት ሊመጣ የሚችልበትን መንገድ ይቀይሳል። ዲያስፖራው መካከል በሀገር ቤት ካለው ዜጋ ጋር እንደዚሁም ተቋማት ጋር

የልምድ የእውቀት፣ የቁሳቁስ ቴክኖሎጂ ትስስሮች እንዲጠናከሩ ያደርጋል። ወደ ኢትዮጵያ መመለስ ለሚፈልጉት ደግሞ አስፈላጊውን የተቀለጠፈ አገልግሎትና ድጋፍ ያደርጋል። ዛሬ በኤምባሲዎቻችን ቪዛ፣ ፓስፖርታቸውን እንኳን ለማደስ እየተቸገሩ ዜግነት የሚቀዩ ኢትዮጵያኖች እንዳሉ ማመን መቻል አለበት። ዲያስፖራው ኢትዮጵያውያን የሚያደርጉትን ኢንቨስትመንት ሊያሰፋ፣ ሊያበረታታ የሚችል የተለየ ዴስክ በኢንቨስትመንት ኮሚሽን እና በክልሎች ባሉት ያመቻቻል። ዲያስፖራው የጥምር ዜግነት ተጠቃሚ እንዲሆንና

ለሀገራችን ኢኮኖሚ የውጭ ምንዛሬ እየላከ የሚያደርገውን አስተዋጽኦ በፖለቲካው የነቃ ፋክቶር ያደርግ የሚችልበትን እድል በማመቻቸት ዲያስፖራ በፖለቲካ የሚሳተፍበት ሁኔታ እንዲመቻቸ ያደርጋል። በብልጽግና አመለካከት ዲያስፖራው የሚልከውን የውጭ ምንዛሬ ነው በዋናነት ትኩረት የሚያደርጉት የሚታለብ ላም አድርጎ የመሳል አለ። እኛ ግን ኢዜማዎች ዲያስፖራ ባህላ በፖሊሲያችን የትኛውን ቦታ ያልተገኘ በሀገር ባለቤት የኢትዮጵያ ፖሊቲ የዓለም አቀፍ ማህበረሰብ መጸብራቅ

ሰዎች ግንኙነት ፖሊሲያችን አንጓ አድርገን የምንወስድ እነዚህ ሁሉ ሀገር ግንብ ካፈረስንለት ሀገሩን ይገነባል።

ከቃል በላይ ከቃል በላይ እናንተን የሚገልጻችሁ ተግባር ነው። ማንኛውም ሰው ቃል ሳይሆን ተግባር ነው የሚገልጸው። በተግባር እያየማቸ ዓለም አቀፍ ለህዳሴ ግድብ ዲፕሎማቱ ነው እየታገሉ ያሉት። ገንዘብ አይደለም እየሰጡ ያሉት፣ የሀገር ባለቤትነት ፍቅራቸውን ነው እየገለጹ ያሉት። በውጭ ከሚገኙት ከሶስት ሚሊዮን በላይ ዲፕሎማቶች ምን ያህሎቹ ናቸው ይህን እያደረጉ ያሉት በምንመለከትበት ጊዜ መልሱን ታውቁታላችሁ። እርግጥ ነው በጣም ከዲፕሎማቶቻችን በበለጠ መልኩ የሀገራቸውን ጥቅም እና ክብር ለማስጠበቅ በርካታ ዲፕሎማ

ዲፕሎማቶች በዓለም አቀፍ ሚዲያዎች በመቅረብ ሀሳባቸውን የሚያስረዱ የኢትዮጵያን ክብር ጥቅምና ሉዓላዊነት ዲፌንድ አድርገው የሚታገሉ አሉ። ዲፕሎማቶቻችን ግን ከዚህ ሲመደቡ አንድም የብሄር ኮታ ለመጠበቅ፣ ሁለትም ሪታየር በሚያደርጉበት ጊዜ የሚከፈላቸው ክፍያ በውጭ ምንዛሬ እንዲሆን፣ ሶስትም

በሚሄዱበት ሀገር የተሻለ ሕክምና ሊያገኙ ይችላሉ ተብሎ ስለሚታሰብ አራትም ሀገር ቤት ካሉ የፖለቲካ ሽኩቻ ገልል ለማድረግ ስለሆነ፣ በውጭ የሚገኝ የዲያስፖራውን በአግባቡ ሞቢላይዝ አድርጎ ክብሩ ነፃነቱ ተጠብቆ በሀገር ጉዳይ ላይ የነቃ ተሳትፎ ማድረግ እንዲችል በሀገሩ የኢኮኖሚ ግንባታ ላይ የሚያበረክተውን አስተዋጽኦ እንዲያሳድግ ማድረግ አልተቻለም። በተለይ በሀገር ቤት በሚከተለው የተሳሳተ ፖሊሲ ምክንያት ዲያስፖራው ያኮረፈማል። ከሶስት ሚሊዮን በላይ በውጭ የሚኖሩ ዜጎች ይዘን

ኢትዮጵያ የውጭ ምንዛሬ በውጭ ከሚገኙ ዜጎቿ የምታገኘው የነ ግብፅን የነ ናይጄሪያን ያህል አይደለም። አንድ ዳታ ጠቅሼ መናገር እፈልጋለሁ። በአሜሪካን አገር ብዙ ዜጎች

ያሏቸው ሀገሮች እና ማናቸው በሚል የአሜሪካ ሆምላንድ ዲፓርትመንት ያስጠናው ጥናት አለ። አንደኛ ናይጄሪያ ነች፣ ሁለተኛ ኢትዮጵያ ነች። ነገር ግን በውጭ የሚኖሩ ኢትዮጵያውያን በቀጥታ ወደ ሀገር ቤት የሚልኩት በየአመቱ ከስድስት ቢሊዮን ዶላር በልጦ አያውቅም። ከራስነገር ግን ከሁለት ነው እና ከይቅርታ ጋር ይህ የሆነበት ምክንያት ግንብ ስለነበረ የዚህ ፕሮግራም አዘጋጆች ከሁለት ጊዜ በላይ ማቋረጥ እንደማይችል ነው ያለን። ፕሮግራም ትንሽ ስርዓት በያዘ መንገድ ብልጽግናዎች ብትነጋገሩ ጥሩ ነው።

ሁለት ጊዜ ነው አቋርጦ መግባት የሚቻለው። እሱን ተጠቅመሃል። ከዚህ በኋላ አለ ከሁለት ጊዜ በላይ አያቋርጥም። ጊዜ በላይ ነው የሚለው ከሁለት ጊዜ በላይ ደቂቃ ነው። ሁለት ጊዜ

ሁለት ጊዜ ነው። ሁለት ጊዜ አፋር በየራ የተባለው ነው። የተላከልን ሰነድ ነው ምናልባት።

ስለዚህ በአሜሪካን ሀገር በርካታ ዜጎች ያሏት አገር ኢትዮጵያ ከናይጄሪያ ቀጥሎ ሁለተኛ ነች። ነገር ግን የውጭ ምንዛሬ ምን ያህል በቀጥታ በሀገር ቤት ይገባል የሚለውን ስንመለከት ናይጄሪያ በዓመት እስከ 30 ቢሊዮን ዶላር ይገባል፣ ግብፅም ከዛ ብዙም ልዩነት የሌለው ኢትዮጵያ ግን ከነዚህ አገሮች አንድ አምስተኛ ያህል ነው በቀጥታ እየገባ ያለው። ይሄ የሆነበት ምክንያት በሀገር ቤት ያለው ፖለቲካ እጅግ በጣም ዲያስፖራውን ያገለለ በመሆኑ የሀገር ባለቤትነት ስሜት እንዳይኖረው በመደረጉ ምክንያት

ቁጥሩ ትንሽ የማይባል ዳያስፖራ ያኮረፈበት ሁኔታ አለ። ይሄንን መንግስት አምባገነን የሆነ ዜጎችን በማንነታቸው እየተለዩ ሲገደሉ ጥበቃ የማያደርግ ንብረታቸው ሲወድም ጥበቃ የማያደርግ እንዲያውም በመዋቅሩ የሰገሰጋቸው ባለስልጣናት ትብብር ጭምር የሚያደርጉበት እና አጠቃላይ አገራዊ የሰላምና የደህንነት ችግሩ ዳያስፖራው

አገር ቤት ያሉ እህት ወንድም ዘመዶቹ ጉዳት ላይ እንዲጥሉት በማድረግ እንዲህ አይነቱን አምባገነንና የዜጎችን ሰላምና ደህንነት ማስጠበቅ ተቀዳሚ አላማውና ተግባሩ ያላደረጋት ገንዘብ እየላክን አናጠናክርም

አምባገነናነትን ፋይናንስ አናደርግም የሚል አቋም ያላቸው በውጭ የሚኖሩ ኢትዮጵያኖች መኖራቸው ከግምት መግባት አለበት። ስለዚህ በሀገር ቤት ዴሞክራሲያዊ ስርዓትን ማስፈን ያስፈልጋል። በሀገር ቤት የዜጎችን ደህንነት አስተማማኝ በሆነ መንገድ መጠበቅ ያስፈልጋል። ይህንን በምናደርግበት ሰዓት ነው ዲያስፖራው የሀገር ባለቤትነት ስሜቱም ይበልጥ እየጨመረ በሀገሩ ጉዳይ ላይ በነቃ ተሳትፎ ለኢኮኖሚያዊ እድገት፣ ለፖለቲካው መዘመን፣ ለኢንቨስትመንቱ መስፋፋት

የድርሻውን የሚወጣው ብልጽግና። ይሄን ማድረግ አልቻለም። እዚህ ወገኖቹ የሞተበት ብልጽግናን ወይም ለመንግስት ብዙ ድጋፍ ሊያደርግ የሚችልበት እድል ጠባብ ነው። ይህንን ነው መረዳት ያልቻለው ብልጽግና በአገር ቤትና በውጭ ያለው መጣጣም አለበት። እሺ፣ እናመሰግናለን። ደቂቃውን ተጠቅሟል።

አህዱ ሬዲዮ እና ቴሌቪዥን ከአሜሪካ ድምፅ ራዲዮ ጋር በመተባበር ይህንን የክርክር መድረክ ሲያዘጋጅ ተፎካካሪ ፓርቲዎች በተለያዩ ምክንያቶች ከኢትዮጵያ ወጥተው በተለያዩ ሀገሮች የሚኖሩ ኢትዮጵያውያን በትውልድ ሀገራቸው ፖለቲካዊ ምጣኔ ሀብታዊና ማህበራዊ ህይወት ውስጥ ገንቢና የነቃ ተሳትፎ እንዲኖራቸው እንዲሁም እነርሱና ልጆቻቸው ከትውልድ ሀገራቸው ፖለቲካዊ ስርዓት ተጠቃሚ ሊሆኑ የሚችሉበትን ሁኔታ በሚመለከት የያዟቸውን የፖሊሲ አቋሞች ማስታወቅና ማብራራት እንዲችሉ በማሰብ ነው።

uleteno mra bzimn atopatenokrr

የመሩትን ከአሜሪካ ድምጽ ሰለሞን አባተ ከሃዶ ራዲዮ ና ቴሌቪዥን ሚዲያ እንዲያብበን እናመሰግናለን። እንደሰማችሁት ክርክሩ አልተጠናቀቀም፣ በነገው ምሽት ይቀጥላል። በተጨማሪም ከዌብሳይታችን ና ከፌስቡክ ገጻችን ላይ ቪዲዮ መመልከት ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ማዘጋጅ አሉላ ከበደ ና በሁሉም ስፍራ ባሉ ማላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ሰላም በደን አደሩ።